በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ካለፈው እሁድ አንስቶ በሱዳን ታጣቂዎች በተደራጀ መልኩ ጥቃት እየተፈጸመ ነው ሲሉ የአካባቢው ነዋሪዎች ገልጠዋል። በሌላ በኩል ይህንኑ ተንተርሶ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወቅት ስለ ጉዳዩ ተጠይቀው ለጊዜው መረጃው እንደሌላቸው ነው የተናገሩት። አስቴር ምስጋናው ዝርዝሩን ይዛለች። አቶ እያዩ ፍቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምጽ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥረሃል በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ። ሱዳን በከፍተኛ ጦሩን አምጥቶ ደንበር ላይ ያስቀምጡ የኢትዮጵያ ደንበር ጥሶ እየመጣ እንግዲህ እያለ ነው የትልልቅ ባለሀብት አቶ እያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ቶክስ መክፈታቸውን ተናግረዋል። ዛሬ ደግሞ ማጥቃት አድርጎ መጥቷል። ያበኛህን እንደገባ ነ ያለ እስካሁን ድረስ ከዛው ሌሎች ካምፖችን ለማካፈል መስሎ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሻው እና ሌላው አስተያየት ሰጪ ከሹመንት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋ ነዋሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ቅሰው በመግባት ሞገስ ተሻገር የተባሉ ባለሀብትን አምስት መቶ የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሄደዋል ብለዋል። የአቶ ሞገስ ተሻገርን ሙሉ በሙሉ አቃጥለውታል። ከአምስት መቶ በላይ የቀንድ ፈውቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ በጎች፣ ፍየሎች ነበሩ። እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞች ለማንቃት የሚጠበቁ እዛው አብረው የነበሩ ውሾች ነበሩ። ውሻዎቹን ጭምር ነው የገደሏቸው ካምፑ በጣም የነበር ታላቅ ካምፕ ነው የነበረው። ሙሉ በሙሉ ተቃጥሏል። የአቶ ደጋረገንም በተመሳሳይ ወይዘሮ የሽናት ሽጉት ካምፕ እዛው አካባቢ ላ ያለ እሷ ጋር ያሉ ሰራተኞች ተባረዋል። የተፈጩም ያልተፈጩም ዱቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮች ወስደውባቸዋል። አቶ ነጋ አክለው ዛሬ ከማለዳው ጀምሮ በሜካናይዝድ እየተደራጀ ጦር ወደ አካባቢው በመምጣት ከአካባቢው ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል። ዛሬም በተመሳሳይ ንጋት ላይ በሜካናይዝድ የሚመራ ጦር ነው የመጣው። በከባድ መሳሪያ ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ ያልሆነና አቅም በላይ የሆነ የጅሽቃን ሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ የዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከኛ የተወሰኑ መከላከያዎች እና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ። ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው። አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪያው ሰዓት ነው። እነሱ ደግሞ በምናጭድበትና በምንዘራበት ሰዓት ነው ወቅት ጠብቀው እኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታ አናውቅም። መንግስት ያው በድርድር እንፈታዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በእኛ መንግስት በኩል። በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ አጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ተጀመረ ወዲህ ነው ብለዋል። አስተያየት ሰጭዎቹ የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።